ሰባት ቅድመ ሁኔታዎች አቅርባችኋል። እስካሁን ድረስ ከኢትዮጵያ መንግስት ባቀረባችኋቸው ቅድመ ሁኔታዎች ላይ ምላሽ አግኝታችኋል ወይ? ምንም ነገር የለም። ኢትዮጵያ መንግስት ጋር እስካሁን የምነጋገረው በጠመንጃ ብቻ ነው። የተኩስ አቁም ስምምነት በጠመንጃ ትነጋገር ቅድመ ሁኔታዎቹ ምላሽ ካላገኙ ቀጣዩ ሁኔታ ምንድን ነው የሚሆነው? ያው እነዚህ ምላሽ እስካገኙ ድረስ ውጊያ እንቀጥላል ማለት ነው። ቅድመ ሁኔታው ላይ ህገ መንግስቱ እንዲከበር ጥያቄ አቅርባችኋል። በአንጻሩ ደግሞ የፌዴራል መንግስቱ መከላከያው፣ የስለላ መስሪያ ቤቱ፣ የፌዴራል ፖሊስ አባላት ወደ ትግራይ እንዲገቡ አይፈቀድላቸውም ይላል በግልጽ በአንድ በኩል ትግራይ የፌዴራል መንግስቱ አካል እንደመሆኗ ሊጠበቅላት ይገባል የምትሉትን ጥያቄ ታቀርባላችሁ፣ በሌላ በኩል ደግሞ የፌዴራል መንግስቱን ስልጣን ትከለክላላችሁ አይጣረስም ወይ? ሁለቱ። አቶ ጌታቸው አይጣረሱም። የፌዴራል መንግስቱ መስከረም ሀያ አምስት ስልጣ ነው ብቅ ብለን እናምናለን። ግለሰብ የሚመራው ወንጀለኛ ተቋም ጦርነት አድርጓል ብለን እናምናለን። በኢትዮጵያ መከላከያ ስራዊት ስም ጦርነቱ ስላደረገ ህጋዊ አያደርገውም። ስለዚህ እያለ ያለ ነው። ቀጣይ ግንኙነቶቻችን መድረክ መደረግ ካለባቸው ህገ መንግስቱ መሰረት አድርገው ነው ነው። ከዛም በምነሳት ነው። ከአንደኛው ኮንዲሽን እኮ መስከረም ሀያ አምስት በኋላ የወጡ ህጎች እንደሌሉ ይቆጠሩ የሚል ነው ያቀረቡ ሀሳብ አለ። ስለዚህ አሁን ይሄ ወንጀል የፈጸመውን መንግስት ነው የሚለውን አካል እንደ መንግስትም አንቀበሉም፣ ድሮም አንቀበሉም፣ አሁንም አንቀበሉም። ስለዚህ ህገ መንግስቱ መሰረት የሆኑ ስንል ህገ መንግስት ጥሶ የተንቀሳቀሰው ግን የጣሰውን ነገር መልሶ ውጦ እንወያይ ነው እያልን ያለ ነው እንጂ መንግስትም ሆኖ ይሄ ህገወጥ ተቋም ህገወጥ የሽፍቶች ስብስብ መንግስትም ሆኖ እኛ ጋር መደራደር አለበት የሚል ነገር አለ። የሚጋጭ ነገር የለውም ማለት ነው። በእነዚህ ቅድመ ሁኔታዎች ላይ ለመደራደር ፈቃደኞች ናችሁ? ፍኮርስ ግልጽ ሆነ። በውይይት ላይ የተመሰረተ ተኩስ አቁም እናርግ ነው። ኮንዲሽንስ ፎር ኔጎሽትድ ስዝፋር ነው የሚለው ከተደበደብ ሀይል ከወጣ በኋላ ተገደ ከወጣ በኋላ ተኩስ አቁም ያለው ማለት አይደለም። ይሄ መንግስት ነኝ የሚለው ወገን አብዛኛዎቹን ክፍለ ጦሮችን በሙሉ አጥተዋል፣ ተዋግተው ጨርሰናቸዋል። ይህን ካለው በኋላ ማድረግ የሚፈልገው ምንድን ነው? ለስትል የለቀቀው ቦታ በሰላም እንደለቀቀው የተነጠቀውን ቴሪቶሪ በሰላም እንደነጠቀው አድርጎ ሌላውን ሰው ማጭበረው ነው የሚፈልገው። ስለዚህ እንደዚህ አይነት ማጭበረውን አንፈልግም። ግን ይህን ተቀብሎ ወደ ውይይት ለመውጣት ፈቃደኛ እስከሆነ ድረስ ችግር የለብንም ነው እያልና ያለ። አሁን ፈቃደኛ ሁን በጣም አይመጣም፣ የራሱ ጉዳይ ነው። መብራት አጥፍተ እዚ ስልክ አጥፍተ የህዝብን እንቅስቃሴ ሆስቴጅ ዘህብ ማገቻ አርጋ ስለ ሰላም ማውራት እንዴት ይቻላል? ኖር አይደለም እንዴ? ትግራይ የፌዴሬሽኑ አካል ነች። የኢትዮጵያ ፌዴሬሽን የሚባለው አካል ነች ትግራይ ህዝብ የሚወስነው ውሳኔ ኋላ ምን ያው ነው የሚሆነው። ግን አሁን እስካሁን ባለኝ መረጃ፣ በእኔ እምነት ትግራይ የፌዴሬሽኑ አካል ነች። የፌዴሬሽኑ አካል የሆነች ክልል በኃይል አስከብራለሁ ህግ አስከብራለሁ ብሎ የተንቀሳቀሰ ቡድን በኃይል ተቀጥቅጦ ከወጣ በኋላ መብራት አጥፍቶ ስልክ አጥፍቶ ሁሉም ነገር አጥፍቶ አይ ሀይ ተኩስ አቁም ያለው ቢለ ልጆች መግደል ያቆመ ሆነ አሁንም ያቆመ አይመስለኝ አውሮፕላን ካገኘ ልጆች መግደል የሚቀጥል ይመስለኛል። አስገድደን ስላስወጣ ነው ይሄ ሀይል ተመልሶ ተኩስ አቁም ያለ ነው ቢለኝ ተኩስ እንዲያቆም አስገድጆ አቁም አሉ አካባቢ ተኩስ ሌላ ቦታ እየተኮሰ ነው ያው ግን የተኮሰበት ቦታ ድረስ ሄደን እናስቆመዋለን ነው እያለ ያለ ነው። ስለዚህ ውቁም ከተባለ ሌላው ሰው የሚል ከሆነ ማቆም ካለብን መባል ያለባቸው ነገሮች እነዚህ ናቸው። ይህን ካረገ እናቆማለን ነው እያለ ያለ ነው። ካልሆነ መብራት በሀይል እናስቀጥላለን፣ ስልክ በሀይል እናስቀጥላለን። ልክ የእህቶቻችን መደፈር በሀይል ለጊዜው እንዳስቆም ነው ሙሉ በሆኑ እስኪ ቆም ድረስ እንቀጥላለን። ያን ለማድረግ ከሄዲያ መሄድ ያለብን አይመስለኝም። ያን ለማድረግ ደሴር መያዝ ያለብን አይመስለኝም። መያዝ ካለብን እንይዛለን ማለት ነው። አቶ ጌታቸው ረዳ በጣም አመሰግናለሁ።